የውይይት መድረክ አድማጮቻችን፣ የዛሬው የውይይት መድረክ የመናገር አጀንዳችን ትኩረት በቅርቡ በኢትዮጵያ መንግሥት የተወሰደው የተናጠል ተኩስ ማቆም እወጃ፣ የፖለቲካ መፍትሄ ድርድርና የዓለም አቀፍ ማህበረሰብ ተጽዕኖዎች ናቸው። የውይይቱ ተሳታፊዎች ዶክተር ፍስሐ ኃይለ ተስፋይ በዲከን ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ተመራማሪ፣ አቶ አዳሙ ተፈራ የቀድሞው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንትና አቶ አያሌው ሁንዴሳ የቀድሞው የኒው ሳውስ ዌልስ የኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት ናቸው። አያሌውስ፣ በእርሶ በኩል ሰላማዊ መፍትሄ የማፈላለጉ ጉዳይ ምን አይነት መፍትሄ ሊያመጣ ይችላል? ውይይቱ ወይም ድርድሩ በምን መልክ መካሄድ አለበት ይላሉ? የመጀመሪያው ለድርድር ትልቁ መሰረት ቅልቦና ነው። ለውይይት ነጥብ ለማስቆጠር ሳይሆን በቅንነት ችግሩን አጢኖ ወደ መፍትሄ ለመሄድ የመፈለግ የሁሉም ወገኖች ፍላጎት መኖር ያለበት ይመስለኛል። ወንድሜ አሁንም እንደሚናገረው እውነት በመናገር እንደ ኒውትራል አይደለም እያወራ ያለው እና አቶ ጌታቸው ረዳ በቀደታ ወጥቶ ቀጥሎ ስራችን የአማራን ሂሳብ ማወራረድ ነው። ከኤርትራ ጋር ቀጥለን አሳደም ማለት ነው። አሁንም ይሄ ነገር ወደ ጦርነት ተመልሶ ቢባል እንዲመቻል ነው ሊባል ነው። ደግሞ እንደገና ባለፈው ሰማኒያ ፐርሰንት ኦፍ የአገሪቷ መከላከያ ሰራዊት ትግራይ ውስጥ እያለ በዛ ባለው የጦር መሳሪያና የሰራዊት ክምችት በመመከት ጦርነቱን የጀመረው ወዲ ወዲያ የለው ምንም ብናሽ ሆነሙነው ቲፔር ይህንን የአፈሩን ገለባ አድርግላቸውና እነ ሴኩቱሬ በማያሻማ ቋንቋ ነግረውናል። እነ ጌታቸው ረዳም በሰዓቱ ገመቅ ሞቅ አድርገው በማያሻማ ቋንቋ ነግረውናል። ይህንን ኮንዘሪ ከርድ ያለ ጉዳይ ፕሪኮንዲሽን ነበረ ለዛ እያሉ ደስፊፋ ለመሞከር አሁንም ወደ ድርድሩን በቅልብ ቦላ ለመሄድ የሚሆን አይመስለኝም። ሌላው ከድሮ ጀምሮ ሲሰራ የቆየው ጉዳይና የትግራይ ህዝብንና ቲፒኤልኤፍን ለይቶ ለማየት አሁንም የመቸገር ቴንደንሲ ያለው በነገራችን ላይ ባለፉት ስምንት ወራት ትግራይን ሊያስተዳድሩ የሞከሩት ዶክተር ሙሉም ሆነ የእሳቸው ካቢኔ፣ ዶክተር አብርሃምም ሆነ የእሳቸው ካቢኔ የትግራይ ልጆች ናቸው፣ ግን ቲፒኤልኤፍ አይደሉም። የሚለያቸው ይሄ ነው። አንድ ሌላው አሁንም በትግራይ ፖለቲካ ውስጥ እየተሳተፉ ያሉ እነ ዶክተር አረጋዊ የሚመሩት ይሁን ሌሎችም የፖለቲካ ኃይሎች የትግራይ ተወላጆች ናቸው። ስለዚህ ይህንን እየተነቁ ቲፌላይፍንና የትግራይን ሕዝብ አንድ አድርጎ የማለት ጉዳይ የኔን ድርድር ሚል ከተባለ መቀናት ያለበት ነገር ይመስለኛል። ከዛ በተረፈ ግን ወደ ድርድሩ ሲኬድ ሁሉም ወገን እኔ ማንኛውም ትግራይ ኢትዮጵያዊ ነው ወንድሜ ነው መሞት የለበት ነው አላግባት መበደል የለበትም። ኢትዮጵያዊ ነን የምንል ከሆነ በዚህ ፕሮሴስ ላይ ቆመን ድርድሩ ብዙ አካላት ሊያካትት ይችላል። የሃይማኖት አባቶች ከዚህ በፊት ሞክረውታል። ታዋቂ ሀገር ሽማግሌዎች ከዚህ በፊት ሞክረውታል። እነዚህ ሰዎች አሁን ያኔ ተባሉትንም ያውቁታል። አንዳንዴ መቼም የምናውቀው ነገር ያለ ይመስለኛል። በሀገር ሽማግሌዎች እንዴት ተንጓጣውም ከትግራይ እንደተመለሱ የምናውቀው ጉዳይ ነው። ስለዚህ እንግዲህ ያኔ የወታደራዊ የበላይነትም አለን የሚል አይነት ትንሽ አፐራንድ አለን ብሎ የማሰብ ጉዳይ አለ። አሁን ያ ነገር ልክ አለመሆኑን መቼም በስክነት ሲታይ በዛሬ ተጨባጭ ሁኔታ ስለሆነ ወደዚህ የሚገቡ በዚህ መንገድ ምናልባትም ዓለም አቀፍ አደራዳሪዎችም ሁሉም ወገኖች በሚያሳትፉ መንገድ አሁን ቅድም የጠቀስኳቸው በትግራይ ፖለቲካ ውስጥ ያገባናል ብለው በተለያየ ፎርማል የተደራጁ የፖለቲካ ኃይሎችን ጭምር ተሳትፎ በቀጥታ መፍትሄ ሊያመጣ የሚችል ነገር ማምጣት ጥሩ ይመስለኛል። አንዳንድ ሰዎችን የሚያስደነግጡ የመደራሪያ ሰዎች ሲሰነዘሩ አይተናል። ኢትስ ቬሪ ኖርማል በፖለቲካ አለም ውስጥ ማት ነገሮች በብ ጠረጴዛ ላይ ማስቀመጥና በድርድር እያጠራቸው መሄድ የተለመደ ነገር ስለሆነ ብዙ ሲያስደነግጥ አስደንጋጭ ነገር ይዞ የመጡት ከኢትዮጵያ መንግሥት በኩል ያለው መንግሥት ሳይሆን ብዙ ውስብስብ እና የማይቻሉ የሚመስሉ ነገሮችን ይዞ ያወጣውን መግለጫ ያወጣው አቶ ጌታቸው ረዳ የወጠነ ወረቀት ላይ ነው እና እነሱ ግራጅዋሊ ይጠራሉ ወደ ድል መሄዱ ዋናው ነገር ይመስለኛል። አመሰግናለሁ። ቶ አዳሙ ሰላማዊ መፍትሄ ሲባል ምንድን ነው? ጠንከር አድርገው የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንደተናገሩት የኢትዮጵያ የሀገር ውስጥ ወሰንም ሆነ ማቀፍ ድንበሯ በሕገ መንግስቱን በጣሰ መልክ ወይም ደግሞ በኃይል መሆን የለበትም የሚል አንስተዋል። ያ ማለት በግልጽ የወልቃይ ጠገዴ እና በራያ በኩል ያሉት ወደዚያ የገቡት ስፍራዎች እንደዚሁ መወሰድ የለባቸውም የሚል እንድምታ ነው ያለውና፣ ስኬታማ ሲባል በፌዴራል መንግስቱ ምን ማለት ነው? ለትግራይ ክልላዊ መንግስት ምን ማለት ነው? ወይም በሁሉም ዘንድ ተቀባይነት ሊኖረው የሚችላቸው ስኬቶች በምን ይለካሉ? ስኬታማ ካልሆነና ድርድሩ ለልባት ካልበቃስ የሚያስከትላቸው መዘዞች ምን ሊሆኑ ይችላሉ የሚል ስጋቶች አሉ። በእርሶ ዘንድ የአንድ ድርድርም ሆነ የአንድ ችግር መፍትሄ በተለይ ሁለት የተለያየ አመለካከትና ፍላጎት ባላቸው ወገኖች ሁሉንም መቶ በመቶ ያረካል የሚል ነገር የለም። አቶ ካሳሁን፣ እኔ አሁን የምናደርገው ውይይት ከፖለቲካው ራቅ ብሎ ለኢትዮጵያ በጎ ከሚመኙ ለወገኖቻችን በጎ ከሚመኙ ኢትዮጵያውያን አመለካከት ሀሳባችንን እንድንሰነዝር ስለሆነ ነገሮችን በእውነት በቀናነትና በተለይ ውጭ የምንኖር ሰዎች ወላፈኑ እኛ ጋ ስለማይደርስ ጉዳት የኢኮኖሚም ህይወትም ስለማንከፍል ነገሮችን ከማጋጋል መጠንቀቅ አለብን። እና በጣም ጥንቃቄ የተሞላበት በእውነት ሰብአዊነትን ያማከለ ነገር ነው የምንሰጠው እንጂ ይሄ የመንግስታዊ ፕሮፓጋንዳ የአንድ ወገን የሚደረግ ነገር በፍጹም የለም። ምክንያቱም እውነትን መነጋገር ያስፈልጋል። የተጨበጠን ነገር መካድ አይቻልም። አሁን ቀድሞ ወንድሜ ያለው ሲናገር ነበረ። ጦርነቱም እንደጀመረ ለምሳሌ እንደ ሴኪቱሪ አይነቱ በትክክል ትግራይ ቲቪ ላይ ወጥቶ ነው ከሶስት ቀን በፊት የአሜሪካ የአፍሪካ ጉዳይ ሚኒስትር በቀጥታ ቲፔሌፍ ጦርነቱን ጀመረ ብሎናል። እሱን መመልከት ይቻላል። ጀነራል ጻድቃን ራሳቸው የሰሜን ምዕራብ ዞን ለማቋቋም መንግስት ሲንቀሳቀስ ነው ጦርነቱን ቀድመን የጀመርነው ብለዋል። ያንን ነገር ለማክሸፍ እና ብዙ ፋክቶች አሉ። ይሄ የተደረደረበት ዋናው ግን ትልቁ ቁም ነገር ምንድን ነው? እሱ ይበቃል። በዚህም በዛም የሚያልቀው ኢትዮጵያዊ ነው ሌላ ወገን አይደለም። ሌላም ወገን ቢሆን በሰብአዊነት ሰው መሞት የለበትም። ስለዚህ አሁን ካለው ሁኔታ ይህንን ችግር ለመፍታት በተቻለ መጠን እንዳልነው ቅድም ብስለትን ይጠይቃል፣ ረጋ ብሎ ማሰብን ይጠይቃል። እና በተለይ አሁን ካሳሁን ያነሳቸው ከወልቃይት ከተለያየ ጋር የተነሳውን ጉዳይ መንግስትም ይሄ ነገር በየሚዲያው ደጋግሞ የተጠየቀ ነው እና የድንበር ኮሚሽኖች ተቋቁሟል። ህጋዊ ማዕቀፍ ባለው መንገድ መፍትሄ እንደሚያገኝ ተነግሯል። እና በተለይ አሁን የተመረጠው ፓርቲ ስልጣኑን ከያዘ በኋላ በተረጋጋ መንገድ ችግሮችን የሚፈታበትን ስልት የሚነድፍበት እንደሚሆን አምናለሁ። ምክንያቱም ይሄ ቁልፍ ነገር ነው። ካልሆነ ግን አንደኛ ይሄ ችግር የሚፈታው ያው በኢትዮጵያ ማዕቀፍ ውስጥ ነው። የኢትዮጵያን ሉዓላዊነት አንድነት በጠበቀ ነው። ከዛ ውጭ ግን ሌላ አይነት ከሆነ ወደ ድርድር መሄድ አስፈላጊነቱ ሊኖር አይችልም። ምክንያቱም የምናወራው ስለ አንድ ሀገር ነው። የአንድ ሀገር ሰዎች ነን። የተለያየ አመለካከትና ችግር አለብን። ያንን ፈተን ግን በአንድነትና በሕብረት እንድንራመድ ስለሆነ ያም እንግዲህ ከኢትዮጵያ እንዳልኩት አንድነት አኳያ የሚመረመር ጉዳይ ነው። ሰጥቶ መቀበል ግድ ነው በድርድር ውስጥ እና የኢትዮጵያን ሉዓላዊነት አደጋ ላይ በማይጥል ሁኔታ ሰጥቶ መቀበልና መደራደርና ወደሚያስማማ ነገር መሄድ ስልጡን አካሄድ ነው። ይሄ የታወቀ ነው። እና መከተልም የሚኖርብን ነገር ያ ነው የሚሆነው። አለበለዚያ ግን እና ይሄ ነገር አሁንም ማይሳካ ከሆነ ምናልባት የመጨረሻ ጦርነት ነው የሚቀጥለው። ሌላ ምንም አማራጭ አይኖርም። ምክንያቱም ሰላም ካልፈታ ያው እንግዲህ ያለው አማራጭ የጉልበት ነው የሚሆነው። ያ ደግሞ ውጤቱን አይተናል። እስከ ዛሬ የትም እንደማይደርስ፣ እንደማይጠቅም ለማንም ስለዚህ መቼም መልካም ህሊና ያለው ሰው እና ነገሮችን በሚገባ የገመገመ ኢትዮጵያዊ ይሄንን ነገር ከሰላም ውጭ ሌላ አማራጭ አለ ብሎ ያስባል ብዬ አላስብም እና ከዛ አንፃር በበጎነት ተደራድሮ ይህን ችግር መፍታት ነው የሚታይኝ። አመሰግናለሁ። ዶክተር ፍሳስ በእርሶ በኩል የድርድሩ ስኬታማ ሆነ ብሎ ለማለት ምን ነገሮች ሲሟሉ ነው? ካልሆነስ ድርድሩ ሊሳካ ካልቻለ ሊያስከትላቸው የሚችሉ መዘዞች ይኖራሉ ብለው በልቦስ ስጋት አለ? አመሰግናለሁ። አቶ ካሳሁን ያው ወደዛ ከማለቴ በፊት ይሄ የሰሜን ህዝብ፣ አሁን ተደጋግሞ እየተነሳና የጦርነቱ መነሻ ተደርጎ እየተወሰደ ያለበት በትግራይ መንግስት እንደተጀመረ አሁን ይህም አሁን ላሰምንበት ንፈልገው ይሄ በጣም የተሳሳተ እና ችግሩን ኖቨምበር ትሪ ወይም ኖቨምበር ፎር እንደተጀመረ አድርጎ ማሰብ ነው። የትግራይ መንግስት በመከላከያ ሰራዊት ላይ የወሰደው ማንኛውም እርምጃ የለም፣ ውሸት ነው። የኢትዮጵያን ሕዝብ ለማነሳሳትና በትግራይ ሕዝብ ላይ ጀኖሳይድ ለማወጅ የተጠቀሙበት ፕሪቴክስ ወይም ምክንያት ነው። በፍጹም የትግራይ መንግስት በሰሜን ሕዝብ ላይ የወሰደው ማንኛውም ጥቃት የለም። ይህንን ማድረግ ማስመር ፈልጋለሁ። የአፍሪካ ህብረት መስራል እንደዛ ብሎ ክሪስ ኩንስ የሚባል የአሜሪካ ሴናተርም በኒውዮርክ ታይምስ ላይ በቅርቡ በታተመው እንትን ላይ አሳይቶታል። ስለዚህ ይሄ የአብይ አህመድ እንትን ይዞ መድገም እኔ አስፈላጊ አይመስለኝም እና ያንን ለማረም የሚያክል ነው። እዚህ ወንድሞቼ ለትግራይ የሚጠቅመውን ነገር ለትግራይ ህዝብ ከመስጠት ይልቅ እነሱ ለትግራይ ማን ይደራደርለት ማን ይወክለዋል፣ እከሌኮ ትግሬ ነው፣ እከሌኮ ትግሬ አይደለም እያሉ ለእኔ ሊያሳምን እንጂ ይሞክራሉ እና ብርሃን አብይ ነጭ ለባሽ ላከለት እንጂ ለትግራይ ሕዝብ ትግራይ የትግራይ ሕዝብ የመረጠው ወዶ ፈቅዶ እንት ያደረገው አይደለም። አሁን ደግሞ የነጭ ለባሽ ጊዜ አይደለም። ስለዚህ የትግራይ ሕዝብ በነጭ ለባሽ አይተዳደርም። ይሄ እናንተም የምትረዱት ይመስለኛል። የአማራ ሕዝብም በነጭ ለባሽ አይመራም። የትግራይ ሕዝብም በነጭ ለባሽ አይመራም። የኦሮሞ ሕዝብም እንደሱ የሌላውን ሕዝብ እንደዛ። ስለዚህ ማንኛውም ሕዝብ በነጭ ለባሽ እንዲመራ እኔም አልፈቅድም፣ ጊዜውም ስላልሆነ ማለት ነው። ስለዚህ እና አብርሃም ነጭ ለባሽ ናቸው። ምንም ትግራይ የሚወክሉ ወይም ለትግራይ የሚሆን ሀሳብ ያላቸውም አይደሉም። የእነ አረጋዊም በሱ ነው እንትን ማድረገው። ፖለቲካው ሲስተካከልና ምን ሲል ትግራይ መጥተው መወዳደር ይችላሉ። በሰላማዊ መንገድ ተቀባይነት ካላቸው ማስተዳደር ይችላሉ። ከሌላቸው ግን የላቸውም ማለት ነው። ዋናው ያው ህዝብ የሚቀበለውና የህዝብ ድጋፍ ያለው ሀሳብ ይዞ መንቀሳቀስ ብቻ ነው። በወታደራዊ የበላይነት አደለም እየተነጋገር ያለ ነው። ስኬታማ የሚባለው በእኛ በኩል ያው አንደኛው አሁንም ብዙ የትግራይ አካባቢዎች በአማራ ሀይሎች እና በኤርትራ ሀይሎች እንደተያዙ ናቸው። ሰብአዊ መብት ረገጣ አሉ መደፈር አሉ መዘረፍ አለ። በምዕራብና በደቡብ ትግራይ ምዕራብ ትግራይ በተለይ የአማራ ሚሊሻና ፋኖ ነው የሰው ቤት ቀምቶ ነው እየኖሩ ያሉ። እና አሁን ወድሞቼ እዚህም እየሰማችሁ ነው። በእናንተ ቤት መጥቼ ቀምቼ ልኑር ብላችሁ ምን እንደምትሉ እንግዲህ የምታውቁት ነው የሚሆነው። ስለዚህ መጀመሪያ ይህንን መለቀቅ አለበት። እዛ የነበሩት የአማራ ተወላጆች አገራቸው ነው፣ የቱም መሄድ የለባቸው። እዛ የነበሩት ከኖቨምበር በፊት ምዕራብ ትግራይ ውስጥ የነበሩት የአማራ ተወላጆች አገራቸው ነው። ህዝባቸው ነው። ባሉበት መቆየት ይችላሉ። አንድ ነጥብ ሁለት ሚሊዮን የትግራይ ተወላጆች ከበራው ትግራይ ተፈናቅለዋል። እነዛም ሰዎች ወደዛ መመለስ መቻል አለባቸው በህገ መንግስቱ በተፈቀደው መሰረት። ከዛ በኋላ እነዛ መሰረታዊ አገልግሎቶች የምንላቸው አሉ እነ ስልክ፣ እነ ቴሌኮም፣ እነ መብራት። ከዛ በኋላ በኢትዮጵያ ውስጥ ያለንም የፖለቲካ ተሳትፎ የምንጠይቀው የፖለቲካ ተሳትፎ አለ እሱንም ያው በሂደት በድርድር የሚመጣ ነገር ነው ለጊዜው ይኖራል እና ራሳችን የማስተዳደር ነው ዋናው ቁጥር አንድ እንዳልኩ መጀመሪያም እንዳነሳው ራስን በራስ የማስተዳደር ጥያቄ ሁሌ ያለ የምናልመው እና የምንሰራበት ነው በትግራይ በኩል። ስለዚህ ያ ማለት ማለት ነው ራሳችን በራሳችን እንወስናለን፣ ራሳችን እናስተዳደራለን፣ የራሳችን ጉዳይ በራሳችን ማነጅ እናደርጋለን። ስለዚህ ያንንም እንዲከበርልም አሁን ከተለያዩ ሀይሎች ሊቀሙን የመጡት ሀይሎች እየተዋጋን ያለ ነው። ስለዚህ ይህንን ሲሟላ በኢትዮጵያ ያለውን ወይም ደግሞ እኛ የምናስበውን የሰላም የሚጠቀሙ ሁኔታዎች የፖለቲካል ኦብጀክቲቭ ተሟልተዋል ብለን ማሰብ እንችላለን ማለት ነው። ከዛ ወንድሞች ያው ስለ ኒውትራሊቲ አሁን ኒውትራሊቲ ብዙ ሊያወሩ ይችላሉ። እነሱም ኒውትራል አይደሉም። አሁን ወንድሞቼ ሲያወሩ ኒውትራል አይደሉም፣ እኔም ኒውትራል አይደለሁም። ምክንያቱም የየራሳችን ሀሳብ ለማሳመን ነው፣ እንትን እያልን ያለ ነው። እና መንግስት ደግፎ ነው እነሱ እንትን እያለ ያሉ። እኔም የትግራይ መንግስት እንኳን ባልወክልም፣ ግን የራሴ ሀሳብና ለትግራይ ህዝብ ይጠቅማል ያልኩት ነው እንትን እያልኩ ያለውን እንዲሁም ያንን ሊጠቅማል ያልኩትን ግን አሀብቱ ክሹር ዛት የአማራ ህዝብን እንደማይጎዳ ግን ማረጋገጥ መቻል አለብን። ያንን ደግሞ ምንድን ነው፣ ጦርነት መምጣት የለበትም። መዋጋት የለብንም። የአማራ ህዝብ መረጋጋት መቻል አለበት። አሁን እየተደረገ ያለው ሞቢላይዜሽን መቆም አለበት። ድንበር አካባቢ እየተደረገ ያለው ለጦርነት ዝግጅት መቆም መቻል አለበት። በሕገ መንግስት የተሰጠው መሬት መልቀቅ መቻል አለባቸው። ከዛ በኋላ መነጋገር ነው መደራደር ነው ሰጥቶ መቀበል እና አገራችን እንዴት አድርገን ወደፊት እንውሰዳት የሚለውን ከዛ ኋላ ይቀጥላል ማለት ነው እና ይህንን ይመስላል። አቶካሳ አመሰግናለሁ። ዶክተር ፍስሐ ኃይለ ተስፋይ በዲከን ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ተመራማሪ፣ አቶ አዳሞ ተፈራ የቀድሞ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ አቶ አያሌው ሁንዴሳ የቀድሞ የኒው ሳውዝ ዌልስ የኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት ስለ ቃለ ምልልሱ እናመሰግናለን። በጣም እናመሰግናለን። አቶ ካሳሁን እና ተሳታፊዎችን ሁሉ ርስልን ሁላችሁንም አመሰግናለሁ። ሁላችሁም እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።